The Voice of America. የዩናይትድ ስቴትስ ዓለም አቀፉን ሚዲያ ኤጀንሲ የዩናይትድ ስቴትስ ሕዝብ ተወካዮች ምክር ቤት ነጻና ገለልተኛ የሆነ ሚዲያ በዓለም እንዲስፋፋ አርአያ የሚሆን ዘመናዊ የሚዲያ ተቋም እንዲኖር በዩናይትድ ስቴትስ መንግስት በጀት የተቋቋመ ኤጀንሲ ነው። ማይክ ፓክ በኮንግረስ የበላይ ጠባቂነት ሲተዳደር የኖረውን ይህን ኤጀንሲ እንዲመሩ በተፈጠረ አዲስ መዋቅር በፕሬዚዳንት የተሾሙ የመጀመሪያው ባለስልጣን ናቸው። የአሜሪካ ድምጽ ራዲዮ ቪኦኤን ጨምሮ የዩናይትድ ስቴትስ መንግስት አለም አቀፉ ሚዲያ ኤጀንሲ ስር የሚገኙ የዜና አውታሮችን ካለፈው ሰኔ ወር ጀምሮ በስራ አስፈጻሚነት እየመሩ ያሉት ማይክ ፓክ የተለያዩ የስራ ኃላፊዎችን በማባረርና ለውጭ ሀገር ጋዜጠኞች የቪዛ አድሳቶችን በማቋረጥ በወሰዷቸው እርምጃዎች ከፍተኛ ትችት ቀርቦባቸዋል። ከሁለቱም የዲሞክራቲክ እና ሪፐብሊካን የምክር ቤት አባላት ብርቱ ትችት ስለቀረበባቸው ስራ አስፈጻሚው በምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን የሚከተለው ዘገባ ተዘጋጅቷል። ደረጀ ደስታ ያቀርበዋል። ለፕሬስ ነጻነትና ኢንፎርሜሽን ለማግኘት የያዝነው የ2020 ዓ ም አስቸጋሪና ብዙ ፈተናዎች የነበሩበት ዓመት መሆኑ ይነገራል። ትናንት ሐሙስ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የዓለም አቀፉ ሚዲያ ኤጀንሲን ስራ አስፈጻሚ ማይክ ፓክ ቃላቸው እንዲሰጡ የቀረበላቸው የኮንግረስ ጥሪ ባለመቀበላቸው የሰላ ትችቶችን ሰንዝረውባቸዋል። የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤሊየት ኤንግል እንዲህ ብለዋል። bipartisan support. ለረጅም ጊዜ ጠንካራና ከግራና ከቀኝ ድጋፍ የነበረውን ዓለም አቀፉን የዩናይትድ ስቴትስ ሚዲያ መሳቂያ እያደረጉት ነው። የዩናይትድ ስቴትስ ዓለም አቀፉን ሚዲያ በበላይነት ለሚቆጣጠረው ኮሚቴ ለዚህ ለኛ ኮሚቴ ያላቸው ንቀት እጅግ ከፍተኛ ነው። ለዚህ ሥራና ኃላፊነት የተገቡ ሰው አይደሉም። መልቀቅ አለባቸው። እሳቸው ካለቀቁ ፕሬዚደንቱ ሊያባርሯቸው ይገባል። ፓክ ቀደም ሲል የዘጋቢ ፊልም ሰሪ የነበሩ ሲሆን ከዚህ ቀደም የህዝብና የመንግስት የመገናኛ ብዙሀንን መርተዋል። ባለፈው መስከረም ወር ለምክር ቤቱ ቃላቸውን በሰጡበት ወቅት የኤጀንሲውን ኤዲቶሪያል ነፃነት እንደሚጠብቁ ቃል ሲገቡ እንዲህ ብለዋል። The belief that the reporters are independent, that no political influence is telling them how to report the news. Yeah. <laughs> ዜናዎች እንዴት አድርገው መዘገብ እንዳለባቸው የሚነግራቸው ምንም አይነት ፖለቲካዊ ተጽዕኖ የለም። ማይክ ፓክ ስራ አስፈጻሚ ሆነው ለመሾም በፈጀባቸው የሁለት ዓመት ቆይታና ሂደት ውስጥ ዲሞክራቶች ጥናታዊ ፊልም ዘገባ በሚሰሩበት ወቅት አላግባብ አባክነውታል በተባለው ጉዳይ ላይ ጠንካራ ትችትን ሲያቀርቡባቸው የነበረ ሲሆን፣ ሪፐብሊካኖች ደግሞ ያላቸውን የሥራ ልምድ በማንሳት ሲያደንቋቸው ቆይተዋል። የሴኔት የውጭ ጉዳዮች ኮሚቴ ሴኔተር ጄምስ ሪስክ እንዲህ ብለዋል። This man is uniquely qualified uh, to uh, hold this position. CEO PAC has ignored the will of Congress and withheld millions of dollars in funding from OTF. ሥራ አስፈጻሚው ማይክል ፓክ ብዙ ሚሊዮን ዶላሮች በጀትና ፈንድ ላይ የሚያዘውን የኮንግረሱን ፈቃድ መፈጸም አልፈለጉም። ይሄ በዋሽንግተን የተለመደ አይነት የፖሊሲ ውይይት አይደለም። በሆንግ ኮንግ የተፈጠረው አለመረጋጋት በተባባሰበት ሁኔታ ድርጊታቸው ሊገኝ የሚችለውን እርዳታ የሚጎዳው ይመስለኛል። ዛሬም በቤላሩስ ተመሳሳዩን እያደረጉ ነው። ለነጻነትና ለዲሞክራሲ የሚደረጉ እንቅስቃሴዎችን የሚያስፈልጋቸውን ድጋፍ መስጠት አለመቻል አሳዛኝና የሚያስቆጭ ነገር ነው። ኦፕን ቴክኖሎጂ ፈንድ የተባለውን ዓለም አቀፉን የኢንተርኔት ነፃነት ለማበረታታትና ለመጠበቅ በዩናይትድ ስቴትስ የሚደገፈው ተቋም የዓለም አቀፉን የሚዲያ ኤጀንሲ የገባውን ኮንትራት ውለታ በማፍረስ 18 ሚሊዮን ዶላር ገንዘብ የያዘበት በመሆኑ ክስ መስርቶበታል። የቴክኖሎጂ ፈንዱ የቀድሞ ቦርድ አባል አምባሳደር ካርንብላህ እንዲህ ይላሉ ስ ግቡ በማስረጃ ለተረጋገጠው ችግር መፍትሄ መስጠት አይደለም። ይልቁንም ግልጽ የሆነውን የቴክኖሎጂ ፈንዱን ዋጋ ማሳጣት ነው። በጣም ጎጂ የሆነው ደግሞ ኤጀንሲው ለቴክኖሎጂ ፈንድ በኮንግረስ ከተመደበው 20 ሚሊዮን ዶላር ለኢንተርኔት ፕሮግራም ከተመደበው የ60 ወይም የ80 ከመቶ ውስጥ 49 ከመቶ የሚሆነውን አግደዋል። ባለፈው ሰኔ ማይክ ፓክ በርካታ ስራ አስፈጻሚዎችና የስራ ኃላፊዎችን አባረዋል። ሴኔተር ባት መንዴዝ ይህን የጅምላ ማባረር ውሳኔ ብለው የጠሩትን አስመልክቶ የቀድሞ የሬዲዮ ፍሪ ዩሮፕና ሬዲዮ ሊበርቲ ፕሬዚዳንት ጄሚ ፍላይ እንዲህ ብለዋል ከሶስት ወራት በኋላ እስከ ዛሬ ድረስ እኔን የሚተኩም ሆነ በእኔ ደረጃ ባሉት ሌሎች ኔትወርኮች ወይንም ትስስሮች ውስጥ ተተኪዎች አልተሰየሙም። በሚያሳዝን መልኩ የሥራ አስፈጻሚውን ማይክ መምጣት ወደ ዓለም አቀፉ ሚዲያ የበለጠ ቀውሶችና ትርምሶችን አምጥቷል። ከዚህም የከፋ ነገር አይመጣም። እውነት ለመናገር ከሆነ በሚዲያው ዓለም ከተወዳዳሪዎቻችን ወደ ኋላ ቀርተናል። ዓለም አቀፉ የሚዲያ ኤጀንሲ በመንግስት ተቆጣጣሪ ኤዲተሮች የሰራተኞችን ብቃትና አስተማማኝ ደህንነት ታሪክ በተለይም የአንዳንድ ጋዜጠኞችን አስመልክቶ በተገቢው መንገድ አልተከናወነም ብለው የሚተቹ ሲሆን ማይክ ግን በዚህ ረገድ የወሰዱትን እርምጃ አድንቀዋል። በምክር ቤቱ የውጭ ጉዳዮች ኮሚቴ አባል ሪፐብሊካኑ ስካት ፔሪ እንደሚከተለው ብለዋል። ሪፎርምስ አንደርቴክን ባይ ምስተር ፓክ ሀቭ አንደርጎን አ ሲግኒፊካንት አማውንት ኦፍ ፐብሊክ ስክሩቲኒ አስ ዴይ ሹድ በማይክል ፓክ የተወሰዱት ማሻሻዎች እንደሚጠበቀው ብዙ ተቃውሞዎችን ቀስቅሷል። ይሁን እንጂ የዓለም አቀፉ ሚዲያ በሠራተኞቹ ምልመላ ወቅት የሚያደርገው ማጣራት ደረጃውን ያልጠበቀና ባለፉት አስርት ዓመታት የዩናይትድ ስቴትስን ብሔራዊ ደህንነት ለአደጋ አሳልፎ የሰጠ ነው። የዚህ ሁሉ ጥፋት ያንን ሂደት ሲያመሰቃቅሉ የነበሩ ሰዎች ናቸው። በምክር ቤቱ ከሁለቱም ፓርቲዎች ተደጋግሞ የሚነሳው አንድ ትችት ቢኖር ፓክ በቪኦኤ የሚሰሩ የውጭ ጋዜጠኞችን ጄዋን የሚባለውን የቪዛ እድሳት እንዲቋረጥ ማድረጋቸው ነው። ዲሞክራቱ የውጭ ጉዳዮች ኮሚቴ አባል ብራድ ሼርመን እንዲህ ብለዋል። ሰዎችን ወደዚህ እናመጣቸዋለን። ታማኝ እንዲሆኑና እውነቱን እንዲናገሩ እንጠይቃችኋለን። እውነት መናገር ስለሚያስገድልበት አገራቸው እውነት እንዲናገሩ እውነት መናገር በሀገራቸው ቢያንስ ያሳስራል። ሚስተር ፓክ ግን ይህን መናገር የሚፈልጉ ሰዎችን ማመልከቻ አይቀበሉም። ቪዛ ለማራዘም የሚጠይቁትን ጥያቄ አይቀበሉም። ያ ማለት ሰዎች ተይዘው ወደ አገራቸው እንዲባረሩ ይደረጋል ማለት ነው። ስለ አገራቸው እውነት እንዲናገር ወደ ጠየቅናቸውና እውነት መናገር ግን ሕገወጥ ወደሆነበት አገራቸው እንዲሄዱ እናስገድዳቸዋለን ማለት ነው። የቪዛ ጊዜያቸውና የስራ ፈቃዳቸው በመጠናቀቁ ቢያንስ አምስት የቪኦኤ ጋዜጠኞች አገር ለቀው ወጥተዋል። ሀያ የሚሆኑ ጋዜጠኞች ደግሞ በዚህ ዓመት መጨረሻ ያልቃል ተብሎ ይጠበቃል። ማይክ ፓክ ግን በውሳኔያቸው የጸኑ ሲሆን ጋዜጠኝነት ለስለላም ሽፋን ሊሆን ይችላል ብለዋል። ጄሚ ፍላይ እንዲህ ይላሉ። የዓለም አቀፉ የሚዲያ ኤጀንሲ ኃላፊ ጋዜጣዊ መግለጫ መጻፍ ጀመረ ማለት በጣም አደገኛ ነገር ነው። በሚቀጥለው ሳምንት ደግሞ ክሬምሊን ስለ ዓለም አቀፍ ሚዲያ ጋዜጠኞች እየዞረ የሚናገረው ነገር ሰጠነው ማለት ነው። ማይክ ለምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ኤንግል በላኩት ደብዳቤ አስቀድመው በተያዘው ሌላ ጉዳይ የተነሳ በኮሚቴ ፊት ቀርበው በተባለው ቀን ቃላቸውን መስጠት እንደማይችሉ በመግለጽ በህዳር ወር ውስጥ የተለያየ አማራጭ ቀኖችን ሰጥተዋል። በዚያ ጊዜ ደግሞ የህዝብ ተወካዮች ምክር ቤት ለዕረፍት የሚወጡበት ጊዜ ይሆናል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ